ጥያቄ 28 የሙስሊም መሪዎችን በተመለከተ ያለብን ግዴታ ምንድን ነው? መልስ፥ ግዴታችን አላህንና መልእክተኛውን እንድናምፅ እስካላዘዙን ድረስ እነርሱን ማክበርና መስማት እንዲሁም መታዘዝ፣ ለእነርሱ ዱዓ ማድረግና በድብቅ መምከር ተገቢ ነው።